በውዝግብ ውስጥ ካሉት የህዝባዊ ወያና አርነት ትግራይ ህወሓት አመራሮች ውስጥ በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይመራል የተባለው ቡድን የድርጅቱን አስራ አራተኛ ጠቅላላ ጉባኤ ዛሬ ማክሰኞ ከቀትር በኋላ በመቀለ የሰማዕታት ሐውልት አዳራሽ ማካሄድ ጀምሯል። ጉባኤ ድኅንነት የመዳን ጉባኤ በሚል መሪ ቃል በተካሄደው የጉባኤው መክፈቻ ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በፓርቲው ውስጥ ህዋትን ለመበተን እንቅልፍ ላጣ ቡድን ብቸኛው መፍትሄ ይሄ ጉባኤ ነው ብለዋል። በጉባኤው እንደማይሳተፉ አቋማቸውን ይፋ በማድረግ ሂደቱን የተቃወሙት የህወት ምክትል ሊቀመንበር አቶ ጌታቸው ረዳ ደግሞ በፊኮላና የጋራ መግባባት ሳይደረስበት የተጠራ ነው ያሉት የዛሬው ጉባኤን ይቃወመናል የሚሏቸውን የተወሰኑ አመራሮች ለማስወገድ በማለም የሚካሄድ እንደሆነና የትግራይን አደጋ ላይ የሚጥል እንደሆነ ተናግረዋል። ሙልጌታ ጽባ በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል። የሕዝባዊ ወያነ ሐርነት ትግራይ ሕወሓት ምክትል ሊቀመንበርን ጨምሮ አስራ አራት የማዕከላዊ ኮሚቴ አባላት እንደማይሳትፉ የገለጹበት እንዲሁም የፓርቲው ማዕከላዊ የቁጥጥር ኮሚሽን የተቃወመው የአስራ አራተኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ዛሬ ማክሰኞ ነሐሴ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምሕረት በመቐለ የሰማዕታት ሐውልት አዳራሽ መካሄድ ጀምረዋል። የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በዛሬው ጉባኤ መክፈቻ ላይ ባሰሙት ንግግር ጉባኤው በ። ፓርቲ ውስጥ ተፈጥሯል ላሉ ችግር መፍትሄ የሚያመጣ ነው ብለዋል። ሕጋዊ ተወደምና ከይምለስን መበል 14 ጉባኤና ከይካሄድን ዘዕንቅፍ የፓርቲያችን ሕጋዊ እውቅና እንዳይመለስ እንዲሁም 14ኛ ድርጅታዊ ጉባኤ እንዳይካሄድ የሚያሰናክል በፓርቲው ውስጥ ተፈልፍሎ ያደገ ቡድን አለ ፓርቲያችንን ለመበተን እንቅልፍ ያጣው ይኸው ቡድን በየጊዜው ሐሰቶችን እየፈበረከ ነው። ይህም ችግራችን ወደ ተባባሰ ደረጃ እየተሸጋገረ መሆኑን ያሳያል። ዘላቂ መፍትሔ የሚያገኘውም በዚሁ አስራ አራተኛው ድርጅታዊ ጉባኤ ላይ ብቻ ነው። ዶክተር ደብረጽዮን ሕወሓት ፈረሰ ማለት የፕሪቶሪያው የሰላም ስምምነት ታሪክ ሆነ ቀሪ ሆነ ማለት ነው። ይህም የትግራይን ሕዝብ ለከፍተኛ አደጋ ያጋልጠዋል ብለዋል። ሊቀመንበሩ አያይዘው የ14ተኛው ድርጅታዊ ጠቅላላ ጉባኤ ተልዕኮም ሕወሓትን በማዳን የትግራይ ሕዝብን ከጥፋት ማዳን ነው ብለዋል። ከዛሬ ነሐሴ 7 እስከ 12 ቀን እንደሚዘልቅ በተገለጸው በዚሁ ጉባኤ የ2011 ጠቅላላ ጉባኤ ከተካሄደ በኋላ ያለው የፓርቲው ግምገማ ቀርቦ ይጸድቃል ብለዋል። ውጤቱም በክልሉ አዲስ የለውጥ ለውጥ ሂደትን የሚያመጣ ጉባኤ ይሆናል ብለው እንደሚያምኑ ዶክተር ደብረ ጽዮን ተናግረዋል። በአንጻሩ የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ዛሬ ባወጡት መግለጫ በፓርቲው ታሪክ የተካሄዱ ጉባኤዎች የፓርቲውን ትግል ወደፊት የመሩና ወቅታዊ ጉዳዮችን በሳይንሳዊ መንገድ የመረመሩ ነበር ብለዋል። ይህ የአስራአራተኛው ጉባኤ ግን በችኮላ የተካሄደ የጋራ መግባባት ያልተደረሰበትና አንድን ቡድን ይቃወማሉ ተብለው የታሰቡ አመራሮችን በኔትወርክ ተሰበሰቡ ተሳታፊዎች ለማስወገድ ታስቦ የተጠራ ነው ካሉ በኋላ በውጤቱም ትግራይንና ሕዝቧን የሚጎዳ በመሆኑ ሊኮነን ይገባል ሲሉ አሳስበዋል አቶ ጌታቸው በዚሁ መግለጫቸው ባነሱት የፓርቲው ምዝገባ ጉዳይ ህወሓት በተሻሻለው አዋጅ መመዝገቡ የትግራይ ህዝብ ታሪክ የሚያጎድፍ እንዲሁም በቀጣይ ቅርቃር ውስጥ የሚከትነው ተጠያቂም ቡድን ነው ብለዋል በቀጣይ የህዝቡ ሰላም እንዳይናጋ በሰለጠነ መንገድ እንታገላለን ያሉት አቶ ጌታቸው በተደራጀ ትግልና ፖለቲካዊ ድርድር የፓርቲውን ሕጋዊ ሰውነት ለማስመለስ እንሰራለን ሲሉ አስታውቀዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤ ማግለሉን ያስታወቀው የህወሓት ቁጥጥር ኮሚሽንም ትላንሰኞ ባወጣው መግለጫ ጉባኤው በእልህ እና በማን አለበኝነት ለአንድ ቡድን ፍላጎት የተጠራ ነው ሲል ወንጅለዋል። ዛሬ በመቀለ ከተማ በተጀመረው ጉባኤ ለአሜሪካ ድምፅ አስተያየት የሰጡት የጉባኤው ተሳታፊ ወይዘሮ ህይወት ኃይሉ፣ ጉባኤው በፓርቲው አመራር ላይ ማስተካከያ በማድረግ ፓርቲው ተጠናክሮ እንዲወጣ ያደርጋል ያደርጋል ብለው እንደሚጠብቁ ገልጸዋል። እኛ እንገባም የሚል ሰው አለ እንዲገቡ እኔም እንደ አንድ ተሳታፊ እንዲገቡ እፈልጋለሁ። ካልገቡ ግን ምንም የሚከፋፈል ነገር የለም። ምክንያቱም የሕጋዊ አሰራር ተከትሎ ነው የሄደው የውዱ ህወሓት ጉባኤ ማለት ነው። ሃምሳ ዓመት ያደረገ ድርጅት ነው። ለህዝብ ትግራይ የሚጠቅም ለልማት ለሰላም የሚሆን አመራር ተባላሽ አመራር ድማ አውጥተን የምንካሄድበት ጉባኤ ይሆናል። በጉባኤው እንደማይሳተፉ የገለጹት የፓርቲው ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ በበኩላቸው የተፈናቃዮቹን አመላለስ ሂደት የሚያደናቅፍና የትግራይን መጪ ሁኔታ የማያሳይ ጉባኤ ነው ሲሉ ወቅሰዋል። በምትኩ የጥቂት ሰዎችን ስልጣን ለማራዘም የተጠራ ጉባኤ ነው ሲሉም ተቃውሞውታል። ጉባኤው ይህ ነው የሚባል ጥቅም ሊኖረው አይችልም። ፓርቲውን ለሁለት የሚከፍለው ይሆናል ወደ ባሰ ቀውስ ነው የሚያስገባው። ለሕዝብም የሚፈይደው ነገር አይኖርም። ይህ ጉባኤ የፓርቲ ሳይሆን የተወሰኑ ግለሰቦች ጉባኤ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ህወሓት ዛሬ በመቀለ የጠራው ጠቅላላ ጉባኤ የቅድመ ዝግጅት ስራዎች ያልተሟሉበት በመሆኑ ሊካሄድ እንደማይችል ትናንት ማሙሻውን ለፓርቲው በጻፈውና በፌስቡክ የማህበራዊ ትስስር ገጹ ላይ ባሰፈረው ደብዳቤ ላይ አስታውቋል። ቦርዱ ጉባኤውን ያገደው ፓርቲው ጠቅላላ ጉባኤን እንደሚያካሄድ ከሃያ አንድ ቀናት ቀደም ብለው እንዳላሳወቀ፣ ጉባኤውን ከቅድመ ዝግጅት አንስቶ እንዳልተከታተለውና ታዛቢዎቹም እንዳልተገኙበት ግለጽ ነው። ተጠራ የተባለው ጉባኤ ከተካሄደም ለጉባኤውና በጉባኤው ላይ ለሚወሰኑ ውሳኔዎች በሙሉ የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥ በደብዳቤው አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉም ህወሀት ዛሬ ጉባኤውን ማካሄድ መጀመሩን ተከትሎ በፌስቡክ ማህበራዊ ትስር ገጻቸው ባሰፈሩት ጽሁፍ ድርጊቱ የትግራይን ሕዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉ አካሄዱን ኮንነዋል። ብቸኛው ተጠያቂ ራሱ ይሆናል ሲሉም አሳስበዋል። ለአሜሪካ Mulgitat Baham.